በሚኒስቴሩ የባህልና ማህበረሰባዊ ጉዳዮች አማካሪውን ዶክተር ጥላሁን በጅቷልን ኢትዮጵያ በግጭት በምትናጥበት ዘርና ሃይማኖትን ለይቶ በዜጎች ላይ ጥቃት በሚሰነዘርበት ከተሞች ብሎም የንግድ ተቋማት በሌሎች በእሳት እንዲጋዩ በሚደረግበት እንዲህ ካለው ውይይት ይልቅ መደበኛው የህግ ማስከበር ላይ ማተኮሩ አይበጅም ወይ ብለናቸው ነበር። እርቅን ከዘመናዊው የፍትህ ስርዓት ጎን ለጎን ምናልባትም በተሻለ መንገድ የሚጠቀሙ አካባቢዎች አሉ። ስለዚህ እኛም አላማችን በአንድ አካባቢ ላይ የበለጠ ሽምግልናና እርቅ ተጨባጭ የሆነ መፍትሄ ምናልባትም ተጋርጠው የነበሩ አደጋዎችን የቀለበሱባቸውን አጋጣሚዎች የጋሞዎችን እንደ ምሳሌና እንደ ኢንስፒሬሽን በመውሰድ በሌሎች አካባቢዎች ያንን መንገድ እንከተል እንችላለን ሁሉንም አማራጮች ልንሄድባቸው የሚገቡንን እንደ ሀገር መሞከር አለብን። ይሄ ማለት ዘመናዊ የሆነው የፍትህ ስርዓት ተበዳይና በዳይ ዘመናዊ በሆነ ስርዓት የፍትህ ልባት አያገኙም ማለት አይደለም። በኢትዮጵያ በተለይ ካለፉት ሶስት አመታት ወዲህ የታዩት ግድያዎች፣ ማፈናቀሎች፣ የሃይማኖት ተቋማትን የማቃጠል ድርጊቶች ከፍተኛ ናቸው። ላለፉት አስራ አምስት አመታት በተለይ የባህል የእምነትና የመንግስት የግጭት አፈታት መላዎች ላይ ጥናትና ምርምር ያደረጉት በአዲስ አበባ ዩኒቨርሲቲ የሥነ ሰብ መምህሩና የህገ ብዝሃነት ተመራማሪው ዶክተር ኬረዲን ተዘራ በሃይማኖቶች ውስጥ ያለው የእርቅ እሴት ከበለጠ ጥፋት ታድጎናል ይላሉ። እንደ ሀገር ባለፈው ዓመታት ያገጠሙን ፈተናዎች በአካባቢ ማንነትን መሠረት ያደረጉ ግጭቶች፣ መፈናቀሎች ምናልባት ሃይማኖታዊ የእርቅና የአንድነት የቅርባይነት ተው ብሎ ማለትን ውስጥ ላይ ባያስተምሩ ኖሮ እና እነዚህ እሴቶች አብሮኛ አካል ባይሆኑ ኖሮና ግጭቱን እንዳለ ያስተናገድን ሀገር ብንኖር እርስ በርስ ጦርነት በጣም ፕሪካውት አድርጎ

ይሄ ሃይማኖቶች ያረጉት ሚና ነው የሚል ነው የኔ አንደርስታንዲንግ። ያለኝ የሰላምና እርቅ ኮሚሽን የተባለ ተቋም የነገሮችን መካረር ተከትሎ መቋቋሙ ይታወቃል። እስካሁን ምን ሰርቶ ምን ውጤት እንዳመጣ ለማወቅ ያደረግኩት ጥረት ለጊዜው ባይሳካም፣ ዶክተር ጥላሁንን ይህ ኮሚሽን ምን እገዛ አደረገላችሁ ብለን ጠይቀናቸዋል። በብዙ ነገር እኛን ከማይመስሉ ሰዎች የእኛን ሀሳብ የተለዩ ሀሳብ አላቸው ብለን ከምናስባቸው ሰዎች ጋር ቁጭ ብሎ መነጋገርን ጅምሮች ተስፋ ሰጪ ውጤቶች አይተናል እንደውም ላብነት ያክል በታሪክ ምሁራን መካከል በፖለቲካ ፓርቲዎች መካከል በሃይማኖት ተቋማት መካከል ተስፋ ሰጪ የሆኑ ውጤቶች አይተናል የህግ ብዝሀነት ተመራማሪው ዶክተር ኬረዲን ተዘራ የሃይማኖት ተቋማት እርስዎ ከሚሉት በተቃራኒው ይተቻሉ ትምህርታቸው ሰውን አልለወጠም የመንግስት አገልጋይ ናቸው እየተባሉ የሚነቀፉ አይደሉምን ብለንም ጠይቀናቸዋል አንዳንድ ቦታዎች ላይ ከካድሬ ቀድሞ ቡራኬ የሚሰጡ ነበር እና ያ ደግሞ እምነት ውስጥ ያሉ ሰዎች በዛ በአቅማቸው ልክ ሰሆን ማብረድ አልቻሉም። ጥሩ ነበሩ ማለት ዝም ብሎ ሮማንቲሳይዝ ማድረግም ይከብዳል። እነሱም ችግር ነበረባቸው። ከታች ግን ካለው የመንግስታዊ መዋቅር አሁንም በተሻለ ደረጃ ወደ ታች ስትወርዱ የእምነት አባቶች ከቀበሌ የተወሰነ ሱልጣናት ላይ ያላቸው በርካታ ቀበሌ ተቀባይነት ያላቸው፣ ለምን ጎልቶ ወጣ ያልኩ ቅድም የተሰራብን ስራ ነው። ውጭ ውስጥ በጣም ደልብሬት ላይ የተሰራበት ህዝብ ነው። ይሄ ኮንቲኒየስሊ እነዚህ ተቋማት ያላቸው ተደማጭነት ያላቸው አቅም ችላ እንዲባል በሌላ መልኩ ደግሞ እንዲዳከሙ ኢኳሊ፣ አንድ የቀበሌ አመራር ሊሰርጥ የሚችለውን ሚና አንድ የሃይማኖት አባት ሄዶ እንዲናገር ይደረግ ነበረ። ሞቢላይዝ ለማድረግ ነው ተብሎ የሚታሰው። በጊዜ ሂደት ግን እንዲህ አይነት ስታትሶች ቅቡልነቶች አስክራይብድ ናቸው የሚሰጡ ናቸው ስለዚህ ሶሳይቲው በፈለጉ ሰዓት ይነፍጋቸዋል፣ እና በጊዜ ሂደት ያን ካለማወቅ የሚሆኑ ወይም ሆን ተብሎ እነዚህ ሴቶች ከማዳ ከማኳያ ውጫዊውና ውስጣዊ ጫናዎች አድርጓቸው ነው የቆዩት። እና ችግሮች አሉ፣ ግን አንጻራዊነት ስናያቸው ሬሌቲቭሊ ህዝቡ አሁንም የመንግስትን ሳይጥል ይህን ሳያን ጠለጥል፣ ነገር ግን ለዚህ ልዩ ቦታ ሰጥቶ የሚሄድ ህዝብ ነው ያለ ብዬ ነው ማምነው። ለዲ ደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ፣ ከአዲስ አበባ።